መዝሙር አንድ መቶ አስራ አንድ ሃሌ ሉያ። አቤቱ በቅኖች ሸንጎ፣ በጉባኤም በፍጹም ልቤ አመሰግንሃለሁ። የእግዚአብሔር ሥራ ታላቅ ናት፣ ደስ በሚሰኙባት ሁሉ ዘንድ የተፈለገች ናት። ሥራው ምስጋናና ግርማ ነው፣ ጸድቁም ለዘላለም ይኖራል። ለታምራቱ መታሰቢያን አደረገ፣ እግዚአብሔር መሐሪና ይቅር ባይ ነው። ለሚፈሩት ምግብን ሰጣቸው፣ ኪዳኑንም ለዘላለም ያስባል። የአሕዛብን ርስት ይሰጣቸው ዘንድ ለሕዝቡ የሥራውን ብርታት አሳየ። የእጆቹ ሥራ እውነትና ፍርድ ነው። ትእዛዙም ሁሉ የታመነ ነው፣ ለዘላለምም የጸና ነው። በእውነትና በቅንም የተሰራ ነው። መድኃኒትንም ለሕዝቡ ሰደደ፣ ኪዳኑንም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው። ምስጋናውም ለዘላለም ይኖራል።